የኢትዮጵያ በጎ አድራጎት ድርጅቶች ድርጅቶችና ማህበራት ፎረም ከነገ ጀምሮ በክልል ዋና ከተሞችና በአዲስ አበባ የሚካሄዱ ውይይቶች ማዘጋጀቱን አስታወቀ። በማህበራትና በጎ አድራጎት ሕጉ የድርጅቱን ተግባራት የሚያግዝና አስቻይ አካባቢን የሚፈጥር እንዲሆን ጥረት እንደሚያደርግ የፎረሙ ተወካዮች ተናገሩ። አሳሪ አንቀጾች እንዲሻሩ ትኩረት ይሰጣል ተብሏል። መለስካቸው አመሃ ዝርዝራለሁ። ዛሬ ረፋዱ ላይ የኢትዮጵያ በጎ አድራጎት ድርጅቶችና ማህበራት ፎረም በጠራው ጋዜጣዊ ጉባኤ ያሰራጨው መግለጫ እንደሚያብራራው የውይይት መድረኮቹ በሁሉም የክልል ዋና ከተሞች ይዘጋጃሉ። በአዲስ አበባ ከተማ ከነገ ጳጉሜ 1 እስከ 2 2010 የሚቆይ የውይይት መድረክ በኢንተርኮንቲኔንታል ሆቴል ይጀመራል። በዚህ የውይይት መድረክ ቁጥራቸው ከ ሦስት መቶ ሰማኒያ በላይ የሚሆኑ የመንግሥት መሥሪያ ቤት ተወካዮች የሙያና በተለያዩ ዘርፎች የተደራጁ ማኅበራት የሀገር በቀልና የውጭ መንግሥታዊ ያልሆነ ድርጅቶችና የመገናኛ ብዙሃን ባለሙያዎች በሕግ መነሻ ሐሳብ ሰነዱ ላይ ምክክር እንደሚያደርጉ የጽሑፍ መግለጫ አብራራል። በፌዴራል ጠቅላይ አቃፊ ሕግ ስር በተቋቋመው የፍትህና የሕግ ስርዓት ማሻሻያ አማካሪ ምክር ቤት ተዘጋጅቶ ለውይይት በቀረበው የሕግ መነሻ ሀሳብ ሰነድ ላይ በተዘጋጀው መድረክ ላይ ፎረሙ ትኩረት የሚሰጣቸው ጉዳዮችን በተመለከተም አባላቱ ለጋዜጠኞች ተጨማሪ ማብራሪያ ሰጥተው ነበረ። ሶስና ይርጋ ከቪኤስኦ ኢትዮጵያ ዋናው ትኩረት ሊሆን የሚገባው የሕጉ ዓላማ ነው ይላሉ። የአንቀጾች መሻሻል ወይንም መለወጥ መልካም ቢሆንም የህጉ ዓላማ አስቻይ አጋዥ ነፃነትን የሚያሰፋ መሆን ይኖርበታል ባይ ናቸው። ህጉ የሴሶን ሚና አጋዥ ሆኖ መነሻነቱ አጋዥነቱን ለመፍጠር መሆኑን እዛ ላይ በጣም ትኩረት ተሰጥቶ እንዲሰራ እንዲሆን እንፈልጋለን። ለብዙ ነገሮች መፍትሄ ብለን የምናስበው እሱ ነው። የተወሰኑ አንቀጾችን መቀየር ሳይሆን ራሱ የህግ መንፈስ የሴርሶ ሴክተርን ለዲሞክራሲ ለልማት ለሰዎች እኩልነት ለሁሉም የኢንክሉዥን ኢምፕሊመንት ብዙ አለው ለዛ ኢኔብሊንግ ኢንቫይሮንመንት ከሆነ መነሻ ከሄድ ከተነሳ ብዙ ነገሮችን አድሬስ ያደርገዋል ብለን እናስባለን የኢትዮጵያ በጎ አድራጎቶች ድርጅትና ማህበራት ፎረምን በህግ ውስጥ በአንቀጽ ደረጃ የሚያሳስቡት ብዙዎች እንዳሉም አባላቱ አስረድተዋል በእነዚህ አንቀጾች ላይም ለውጥ እንዲደረግ ብርቱ ፍላጎት እንዳለ ያስታወሱት ደግሞ ከኔትወርክ ኦፍ ኢትዮጵያን ዊመን አሶሲሽን የፎረሙ አባል ሳባ ገብረመድኅን ናቸው። ትኩረት የሚሹ ናቸው ያሏቸውን አንቀጾች ነቅሰው አሳይተዋል። በዋናነት ድርጅቶች ወይም ማህበራት በገቢ ምንጫቸው መለየታቸው አንዱ የሚያሳስበን ነገር ነው። ከውጭ በሚያመጡት ወይም ደግሞ ከሀገር ውስጥ በሚያመጡት ኢትዮጵያዊ ነዋሪ ዓለም አቀፍ ተብለው መጠራታቸው ያ አንዱ እስከዛሬ ድረስ ብዙ ይሄ ሴክተር ሲጠይቅ የነበረው ነገር ነው። ይሄም በ1090 በቁጥር ይገለጻል እንጂ ከቁጥሩ ባለፈ ድርጅቶች በአላማቸው፣ አላማቸውን ለማሳካት የመደራጀት መብታቸው ሊጠበቅ ይገባል የሚል ነው መሰረታዊው ክርክር። በሌላ በኩል ደግሞ የዚህ ተገልባጭ የሆነው ደሞ ሌላው መልኩ ደግሞ ምንድን ነው? የሰብአዊ መብት ስራዎችን ለመስራት በሚያስገቡት ገቢ የተነሳ የሰብአዊ መብት ጥያቄ፣ የሴቶች መብት፣ የአካል ጉዳተኞች መብት፣ የግጭት አፈታት፣ የፍትህ ጉዳዮች ላይም በተመሳሳይ መልኩ የውጭ ፈንድ የሚያገኙ አካላት በዚህ ስራ ላይ እንዳይሰማሩ ህጉ ያዛል። በዚህ የተነሳ እንግዲህ ህጉ ከወጣ በኋላ ጥቂቶቻችን የውጭ ፈንድ ቀርቶብን ግን የግዴታ መብቱን መስራት ግዴታ ነው ብለን ያሰብን ጥቂቶች ድርጅቶች አምስት ፐርሰንት የማይሞላው ድርጅት በኢትዮጵያዊ ማህበርነት ወይም በኢትዮጵያ በጎ አድራጎት ድርጅት ሆነው የተመዘገብን ሳይሆን ሌሎች ደግሞ በኢትዮጵያ ነዋሪ ሆነው እንዲመዘገቡ ግዴታ ሆኖባቸዋል ማለት ነው። አቶ ጌቱ ሙላቱ የፎረሙ አባልና ናቪብ ከተሰኘ ተቋም ሌላውን የስብሰባውን ፍላጎት ጎላ አድርገው አሳይተዋል። ሌላው የምንፈልገው ነገር ፍትሐዊ የሆነ ሁሉን ያካተተ፣ ሁሉን ያካተተ ስንል እንግዲህ ማይኖሪቲ ራይትስን ጭምር ያካተተ ብዙ አይነት ናቸው። በተለያየ ምክንያት ማይኖሪቲ ግሩፕስ አሉ። ቁጥራቸው በጣም ትልቅ ቢሆንም ዘ ላርጀስት ማይኖሪቲ የሆኑ አካል ጉዳተኞች ናቸው። በሀገራችን ውስጥ የተለያየ ጉዳት ያለባቸው ማለት ነው። በሀገራችን ውስጥ 17.6 ፐርሰንት የሚሆነው የሕዝቡ ክፍል አካል ጉዳተኛ ነው ይባላል በዓለም ባንክና በዓለም የጤና ድርጅት ስታቲስቲክስ መሰረት። የፎረሙ ሰብሳቢ አቶ ነጋሽ ተክሉ ደግሞ በበኩላቸው በሲቪል ማህበረሰብ ድርጅቶች መካከል እና በመንግስት መካከል የነበረውን ግንኙነት በማስታወስ አንድ እክል ነበረ ብለዋል። መነሳት የሚገባቸው መካተት የሚገባቸው ህጉ ላይ ሁሉም እንዲካተቱ ተወያይተን ይሆናል አይሆንም የሚለው እስከ ሄሪንግ ፓርላማ እስኪጸድቅም ተሟግተን ልናስኬዳቸው ፍላጎት እንዳለን ነው። አንድ ሁለተኛው ለዚህ ሁሉ እንቅፋት የነበረው እኛና መንግስት በመተማመን አልነበርንም። የነበረው ሕግ ሚስትራስት ነበረ እኛን እንደሌላ ሌላ የባዕድ ተልእኮ ያለን ወዘተ። የፎረሙ አባልና የኢትዮጵያ የመብት ድርጅቶች ኅብረት ዋና ስራ አስፈጻሚ አቶ መስኡድ ገበየው እንደሚሉት የዚህ ሕግ መሻሻል በተጀመረው የለውጥ ሂደት የሚኖረውን አንድምታ ያሰምሩበት ይመስላል። እንግዲህ ለባለፉት ሶስት አራት ዓመታት በሀገራችን የነበረውን በተለይ የሰብአዊ መብትና የዲሞክራሲ ሁኔታ ሁላችን የምንገነዘበው ነው። በእኛ እምነት ለነዚህ ሁሉ ችግሮች ትልቁ መነሻ ነው ብለን የምናስበው በዚህ በመብትና በዲሞክራቲክ ገቨርናንስ ወይም በዲሞክራሲያዊ አስተዳደርና በሰብአዊ መብቶች ላይ የሚሰሩ ድርጅቶች በዋናነት መዳከማቸው ነው። ለዚህም ዋናው የህጉ ላይ ያሉ ብዙ አሳሪ የሆኑ የማያሰሩ ሁኔታዎች ነበሩ። ስለዚህ አሁን መንግስት እያካሄደ ያለው ሪፎርም የበለጠ ውጤታማ መሆን እንዲችል ምናልባትም ይሄ ህግ ደግሞ ትልቅ አስተዋጽኦ እንደሚኖረው ሁላችንም እምነት አለን። አቶ ደሳለኝ ሀይሉ ሌላው የፎረሙ አባል ህጉ የሁሉንም ባለድርሻ ነኝ የሚል አካል ፍላጎትና ጥቅም ያካተተ እንዲሆን መደረግ ያለበትን ነበር ያስታወሱት። በአብዛኛው ህጉ ወጥቶ አዋጁ ወጥቶ ተፈጻሚ ሲሆን ነው ኢትዮጵያ ውስጥ ምንጫጫውና የምንጩሆ። ግን መደረግ ያለበት ከመውጣቱ በፊት የእኛን ፍላጎት የእኛን እምነት የእኛን አመለካከት፣ አስተሳሰብ ባካተተ መልኩ ነው ወይ ህጉ አዋጁ እየረቀቀ ያለው እየተሰራ ያለው የሚለውን ያንን ራሳቸው ገብቶበት ሀሳባቸውን በነጻነት በደንብ መግለጽ መቻል አለባቸው ማለት ነው። አዋጅ ቁጥር 621 201 ተብሎ የሚታወቀው የበጎ አድራጎት ድርጅቶችና ማህበራትን አሰራር የሚገዛው ህግ ከፍተኛ ሮሮ ከሚሰማባቸው የሀገሪቱ ህግጋት አንዱ እንደሆነ አይዘነጋም። ይህን ህግ ለማሻሻል በተዘጋጀው መነሻ ሰነድ ላይ የኢትዮጵያ በጎ አድራጎት ድርጅቶችና ማህበራት ፎረም ከነገ ጀምሮ በአዲስ አበባ የሚካሄደውን የምክክር መድረክ ጨምሮ መስከረም ሶስትና አራት በክልል ዋና ከተሞች መስከረም ሰባትና ስምንት ደግሞ በደሴ፣ ጅማ፣ ቦንጋ ወይም ሚዛን ተፋሪ የምክክር መድረኮችን እንደሚያዘጋጅ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ